እንደምን ከረማችሁ አድማጮቻችን በዛሬው ሳምንታዊ የመዝናኛ መርሃ ግብራችን የዕውቁ ጋዜጠኛና ታሪክ አዋቂ ሙሉጌታ ሉሌ እረፍት፣ የቀብር ስርዓትና የሕይወት ታሪኩን የተመለከተ አጭር ዘገባ ይዘን ቀርበናል። መልካም ቆይታ ጋዜጠኛ እውቁ አንጋፋ ጋዜጠኛና የታሪክ አዋቂ ሙሉጌታ ሉሌ ባለፈው እሁድ መስከረም 23 ቀን ነበር ከዚህ ዓለም በሞት የተለየው። የቀብር ሥነ ሥርዓቱ ደግሞ የተካሄደው ወዳጅ ዘመዶቹና አድናቂዎቹ በተገኙበት መስከረም 27 2008 ዓ ም ሐሙስ ዕለት ከሰዓት በኋላ ነበር። አንጋፋው ጋዜጠኛ በ75 ዓመቱ በድንገት ያረፈ ሲሆን በሕይወት ዘመኑ ከፕሬስ ድርጅት ኃላፊ፣ የኢትዮጵያ ጋዜጣ መስራችና ኃላፊ፣ የነፃ ጋዜጠኞች ማህበር መስራችና በሌሎችም በብዙ ዘርፎች ላይ ወይንም ደግሞ በኃላፊነት ስራ ላይ ነበረ። እውቁ የብዕር አርበኛ ለቀድሞ ለነባርና ወጣት ጋዜጠኞችም አርአያ ነበር። በብዕር ስሙ ጸጋዬ ገብረ መድህን አርአያ በመባልም ይታወቃል። በሰሜን አሜሪካ የኢትዮጵያ ራዲዮ ዲያስፖራ አዘጋጅ ወይዘሮ ቅድስት ተስፋዬ እንዲህ ነበር የገለጸችልኝ። እኔ ጋሽ ሙልጌታን ኢትዮጵያ የጦቢያ ጋዜጣን መጽሄትን በሚሰራበት ጊዜ ነው የነጻ ጋዜጠኞች ማህበር አባል በመሆኔ ነው የማውቀው። ከዛን ጊዜ በኋላ ነው ቀደም ያሉ ስራዎቹን ግን ከዛ ጋሽሙልጌታን ካወቅኩት በኋላ ነው የሰማሁትኝ የሰራቸውን ስራዎች ግን አሁን እኔ የምኖርበት ቢልዲንግ ላይ ነበር ጋሽ ሙሉጌታ የሚኖረው እና ሁል ጊዜ ስወጣም ስገባም የማግኘት አጋጣሚውና አንዳንድ ጊዜ ከጋሽ ሙሉጌታ ጋር ቆሞ የመጫወት የመነጋገር አጋጣሚዎቹ ገጥመውኝ ብዙ ያወቅኩትና የቀረብኩት ጋሽ ሙሉጌታን በዚህ በስደት ዓለሙ ነው ብዬ ነው በእርግጠኝነት የምናገረው። እሱ ሲያቀርባቸው የነበሩትን የሬዲዮ ፕሮግራሞች የምታውቂያቸው አሉ ካሉ የሆነ ነገር የምት ከመጽሔቱ ድረ ገጾች ወይንም እነዚህ ሶሻል ሚዲያ የምንላቸው ላይ እንደው ጠቅሰሽ የምትይው ነገር ካለ። በጣም የሚገርመኝ መክብብ አሁን ጋሽ ሙልጊታ መለየቱ እንግዲህ የቀናት ዕድሜ ነው የቆየው፣ ግን በመጨረሻ ላይ በፌስቡኩ ላይ በሰብተምበር ሀያ ሦስት ቀን ፖስት ያደረገው ነበርና፣ እሱን አንብቤ ነበረ። ልክ ግን በቃ ጋሽ ሙልጌታ ከተለየ በኋላ እንደገና ተመልሼ ያነበብኩት ጋሽ ሙልጌታ ውስጡ ምን ነበርና፣ ይሄንን ፖስት አደረገው ብዬ ማለት ነው። አሁንም በጋሽ ሙልጌታ የፌስቡክ እንትኑ ገጹ ላይ በፎቶግራፍ የሚቀመጥበት ቦታ ላይ የሚገኝ ነው። የመጀመሪያው አንቀጽ የሚለው ተዘርግቶ ልብ ግን ጠላቱን ይበክላል ጉልበትን ተንበርክኮ ልብ ግን ያጎነብሳል። የአሳብ ብክነት የዛሬ ፈተና ነው። አሳብ መቆሚያ አጥቶ ጸሎትን ሲዋጋ በጌታችን በኢየሱስ ክርስቶስ ስም መገሰጥ ይገባል። ከቂምና ከኩርፊያ መፈታት ያስፈልጋል። ያስቀየመን ረስቶት ተግባሩን እያከናወነ ይሆናል። እኛ ግን የምንቆሰቁሰው የቂም እሳት ልንቃጠል እንችላለን መቆጣጠሪያ ካልተበጀለት ኑሮና ምኞት መላቀቅ ያስፈልጋል። ጸሎትን በዜማ ማድረስ ልብን እንደ ጸሎት ያስተባብራል እያለ ይቀጥላል። ሰርቶ ነው የሄደው። እኛ ግን የሚሰሩትን ለማውጣት የሚሰሩትን ለማበርታት፣ እርስ በርሳችን ለመፈቃቀር፣ ለመተሳሰር፣ ለመከባበር ዝግጁ ነን ወይ? ያስነሳናል። ወይ እነዚህን አይነት ኤንጅሎቻችን፣ እነዚህ አይነት ትልልቅ ሰዎቻችንን ወደ ቀብር ስንሸኝ ቀብረናቸው ነው የምንመጣው፣ ወይስ ጥሩን ነገር ለመስራት እና የሚቀጥለውን ጀኔሬሽን ትልልቅ ሰዎች ለማፍራት ዝግጁ ነን? ወርቃማው የብዕር ሰው በስደት በሚኖርበት የዩናይትድ ስቴትስ ክፍለ ግዛት ቨርጂኒያ አርሊንግተን በሚባል አቅራባያ በተካሄደው ስነ ስርዓት ላይ ብዙ ሰዎች ተገኝተው ነበር። በቀብር ስነ ስርዓቱ ላይ ከአውሮፓ ከካናዳ እና ከተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የመጡ ወዳጆቹ በተገኙበት አርቲስት ዓለም ፀሐይ ወዳጆ በሰሜን አሜሪካ የትምህርትና የባህል መድረክ ዋና አዘጋጅን አነጋግሬ ነበር። ከዛ በፊት ግን እሷ ያቀረበችውን ግጥም ላስቀድም። ለጠበቃዬ፣ ለአባቴ፣ ለጓደኝም፣ ለታላቁ በረኛ ለሙጌታ ሉ ሳንፈራ በምሰከረን ጥቁር ሳንለብስ

እኔ እንግዲህ ከጋሽ ሙልጌታ ጋር የመጀመሪያ ትውውቅ ያደረኩት ገና ልጆኝ አባቴ ወንድሜ ናሞታ ብሎ ሲወስደኝ ነው። ያደግኩትም አባቶች ወንድሞች አንዱ መሆኑን በማወቅ እንዳጎቴ ነው። አብሬው በቅርበት ያደግኩት ግን ከአጎትነት ወይም ከቤተሰብነት ባሻገር በብዕሩ የሚሰራቸውን በማንበብ ከስር ከስሩ ሲያወራ እንደው እያዳመጥኩ እነዛ የበለጸጉ እውቀቶቹን በማድመጥ ነው ያደግኩት። እና በኋላ ደግሞ በመጨረሻ በስደት ዓለም ውስጥ ላለፉት ስምንት ዓመታት በአንድ መስሪያ ቤት ውስጥ ነበር የምንሰራው። ስለዚህ በጣም ረጅም ጊዜ ያገኛለሁ። የሚገርምህ ነገር ጋሽ ሙሉጌታ የተወሰነ ነገር የሚጠቀስለት ወይ እንደ ደራሲያን ይሄ ግጥሙ፣ ይሄ ጽሁፉ የሚባል ነገር ከታሰበ በደንብ በጥናት የሚሰራ ነገር ነው እሱ። አንደኛ እኔ በሕይወቴ ውስጥ አንድም ቀን ከእጁ ብዕር ተለይቶ ሳይጽፍ አድሮ አይቼው አላውቅም። በየቀኑ ነው ለተጻፉ ነገሮች መልስ መስጠት ነው፣ ለአዳዲስ ሀሳቦች ሀሳብ መጽሐፍ ነው ማፍለቅ ነው። እርግጥ የኢትዮጵያ ሕዝብ ከሀገሩ ሲወጣ የሚያውቀው በዚህ በጸጋዬ ገብረመድህን አርአያ በሚለው የጦቢያ ላይ በሚጽፋቸው ጽሁፎች ነው። ጦቢያ ላይ በብዛት በተለያዩ የብዕር ስሞች ሲጽፍ ነው የኖረው። ሬዲዮ ጣቢያም ገና በለጋ እድሜው ከብስራተ ወንጌል ጀምሮ ሲያገለግል የነበረ ጋዜጠኛ ስለሆነ ብዙ የብዕር ስሞች እየተጠቀመ የሬዲዮ ስነ ጽሁፎችን የሚያቀርብ ነበር ጋዜጠኛ። እስቲ ደግሞ አሁን የህይወት ታሪኩን በጋዜጠኛ ደረጀ ደስታ በስነ ስርአቱ ላይ የቀረበውን በትንሹ ቀን ጭቤ ላሰማችው። ያለፉት ሀምሳ ዓመታት ስመገናናው ጋዜጠኛ ጸሐፊ፣ የታሪክና ፖለቲካ ትንታኝ ሙልጌታ ሉሌ መስከረም 24 1933 በጎጃም ክፍለ ሀገር ቢቸና ይልማ ዴንሳ በምትባል ስፍራ ተወለደ። በአምቦ ከተማ ከማረገ ህይወት ቀዳማዊ ኃይለሥላሴ ትምህርት ቤት አንደኛ ደረጃ ትምህርቱን አጠናቀቀ። በደብረ ብርሃን ኃይለ ማርያም ማሞ የሁለተኛ ደረጃ ትምህርቱን ተከታትሏል። በ1950ዎቹ መጀመሪያ ላይ ወደ ናዝሬት የባይብል አካዳሚ በመግባት ብዙ ነገር የገበየበትን ትምህርትና ዘላቂ መሠረት የሆነውን እውቀት በመውሰድ የሥራ ዓለምን አንድ ብሎ የጀመረው እዚያው በሰለጠነበት የባይብል አካዳሚ መምህር ሚያሶ ጊዳዳ፣ ዶክተር ላፒሶ ጋዴቦ፣ አቶ ሌንጮ ለታና የመሳሰሉትን ማስተማሩ ተዘግቦለታል። የአትላንታው ነዋሪና የቀድሞ ፊያሜታ ጋዜጣ አዘጋጅና አሁን ደግሞ በሰሜን አሜሪካ የኢትዮ ሚዲያ ፎረም ድረገጽ ጸሐፊና አዘጋጅ ጋዜጠኛ ዳዊት ከበደ ወየሳንም አነጋግሬ ነበር። እርሱም ጥልቅ ጽሑፎቹን እያነሳና እያነበበ ነበር ስለ ጋዜጠኛ ሙሉጌታ ሉሌ የገለጸልኝ አብረን እንከታተለው። ጋሽቡር ጌታን እንዳልከው ከአስራ ዘጠኝ መቶ ሰማንያ ሶስት በኋላ ነው የዚህ የነጻ ፕሬስ ውልደት ጋር ነው እኛ አብዛኞቻችን የምናውቀው። ከዛ ፊት ያሉትም በእርግጥ ሌሎች ሰዎች ናቸው ስለዛ መናገር ያለባቸው ከጦርነት ይልቅ ሰላም መምጣት አለበት ከዚህ በኋላ የሚል ነገር አንስቶ የተናገረውን ወይም የጻፈውን ነገር ቀንጨብ አድርጌ ለማስደመጥ ልሞክር። የኢትዮጵያና የኤርትራ ሕዝብ የአንድነትን ፋይዳና የትውልድን ግዴታ ካጤነ ቀፍድዶ የያዘውን የእልቂት አባዜ ድል እንደሚያደርግ አይጠረጠርም። የኢትዮጵያና የኤርትራ ሕዝብ በፍቅር፣ በትብብር፣ በመከባበርና በመተሳሰብ በመተሳሰር ካመነና ያንንም በተግባር የመተርጎም አስፈላጊነቱን ከተረዳ በፊቱ የተጋረደውን የመለያየት መጋረጃ ቀዳዶ ለመጪው ትውልድ አርያነት ያለው ሰላም ያቆያል። አብረን ድርቅን፣ አብረን ረሃብን፣ አብረን የኢኮኖሚ የኋላ ቀርነትን እንማርካለን። አብረን ዓለምን እንማርካለን። አብረን አገራችንን ለልጅ ልጆቻችን የተመቸች እናደርጋታለን። አብረን ለሰው ልጅ የተሰጠውን ተልኩ ከግብ እናደርሳለን። እስካሁን ይህንን አልተረዳንም። ስለሆነም ሁለታችንም ወገኖች በአምባገነኖች ዜማ እየጨፈርን ለዛሬውም ለነገሙ ትውልድ አሳፋሪ ታሪክ እንዳናቆይ የሚል አስተሳሰብን ነው። እሱንት የሚለው እና እዚህ ላይ የምትሰሙ አሁን ይሄንን ታሪክ እችን ቀንጨብ አርጌ ያቀረብኩለህ እንጂ ወደዚህ ከመምጣቱ በፊት ወደኋላ ተመልሶ ታሪክን ይተነትንላል። ከዩናይትድ ስቴትሷ ክፍለ ግዛት ስድስት መቶ ኪሎ ሜትር የበለጠውን መንገድ በመንዳት በቀብር ስነ ስርዓቱ ላይ ለመገኘት ቀን ከሌሊት ሲጓዝ ከርሞ የመጣ የቀድሞ ወዳጁ ወይንም ደግሞ አድናቂው ሻለቃ ደምሴ ዮሐንስ ነው። ከሱም ጋር አጭር ቆይታ አድርጌ ነበር። ሙልጌታ ቀብር ላይ አለመገኘት፣ እሱን ለአንድና ለመጨረሻ ለመሸኘት አለመገኘት ማለት ሌላ ትልቅ ጥፋት እንደው አንድ እድሜ ከውስጥ ሊወጣ የማይችል ጥፋት ነው አደለም። በተሽከርካሪ ቀርቶ እንደው እንደ ድሮ በእግር የሚኬድም ቢሆን የሚቀርበት አልነበረም። ጋዜጠኛ፣ የታሪክ አዋቂው ሙሉ ጌታ ሉሌ በብዙዎች በተለያዩ ስሞች ይጠራል። ጋሽ ሙሉ ጌታ ሉሌ፣ የማይነጥፍ የብዕር ሰው፣ የሰላም አርበኛ፣ ሌላም ሌላም የተባለለት ወርቃማው የብዕር ሰው ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት እንዲሉ ይህችን ዓለም ተሰናብቷታል። ታሪኩ ግን ዘለዓለማዊ ነው። የሳምንት ሰው ይበለን። እኔም ዝግጅቴን በዚሁ ፈጽም ያለው አዘጋጁ መክብብ ሸዋ ነበር።